የአሜሪካ ድምፅ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ምሽት ፕሮግራማችን አሁን ጀመረ። የአማራ ክልል የጸጥታ ችግር የእናቶችና ህጻናት ሞት እንዲጨምር አድርጓል። ህዲህ በዘጠኝ የወሩ ሀያ እናቶች ሞተዋል። ስምንቱ ጤና ተቋም ላይ ከደረሱ በኋላ ነው። አስራ ሁለቱ ማህበረሰቡ ላይ ገና ቤታቸው ሆኖ ነው የሞቱ ጨቅላ ህጻነት ወረዲ ከተወለዱ በኋላ የሞቱ ወደ ሰባራት አሉ። እስካሁን በሪፖርት የያዝ ነው ማለት ነው እና ሶሆት ላይ ሞተው የተወለዱ ወደ መቶ ሰላሳ አራት ህጻነት ማለት አግኝል ቀደም ሲል የሰማችኋቸው የዋግምራ ብሔረሰብ አስተዳደር ዞን ጤና ጽሕፈት ቤት ኃላፊ አቶ አሰፋ ነጋሽን ነው። ይህን የተመለከተው ርዕሰ ጉዳይ በአብይ ርዕስ ይቀርባል። ሌሎች ዘገባዎችንም በምሽቱ አካተናል። ሐሙስ ሚያዝያ 10 2016 ዓ ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አመሻችኋል? አስማማ የኖ ነኝ። ምሽቱ እያስተናገድኳችሁ ከእናንተ ጋር እስካል አስ ድረስ አብሬያችሁ ቆይታ አደርጋለሁ። ለዓለም ዜናዎቹ እንግዲህ ወልደዚ አብሮኛል። የስቱዲዮ ስርጭቱን የሚያቀናብርልን ደግሞ ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይቶቻችንና እንዲሁም በማህበራዊ ትስስር ገጾቻችን ላይም በቀጥታ መከታተል ትችላላችሁ። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ ታገኙናላችሁ። በድጋሚ እስከ ምሽቱ አራት ሰዓት ድረስ ከእኛ ጋር ቆይታ እንድታደርጉ ጋብዛለሁ። አሁን ካለም ለተሰባሰቡ ዜናዎች ወደ እንግዱ ልምራችሁ። በድጋሚ እንደምናመሻችሁ በምስራቅ አፍሪካ የሚጥለው ከባድ ዝናብ አደጋ በማስከተል ላይ ነው። ቡርኪና ፋሶ ሶስት የፈረንሳይ ዲፕሎማቶችን አባረረች። እንዲሁም የጸጥታው ምክር ቤት በፍልስጤም ራስ ገዝ የተመድ አባልነት ጥያቄ ላይ ድምፅ ይሰጣል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በምስራቅ አፍሪካ እየጣለ ያለው ከባድ ዝናብ በአንዳንድ ሀገራት የጎርፍ አደጋ በማስከተልና ሕይወት በመቅጠፍ ላይ ነው። በኬንያ በደረሰው የጎርፍ አደጋ እስካሁን ቢያንስ 13 ሰዎች ሕይወታቸውን አጥተዋል። በታንዛኒያም እየቀጠለ ባለው ከባድ ዝናብ ምክንያት በተከሰተው ጎርፍ ባለፉት ሁለት ሳምንታት ውስጥ ብቻ 58 ሰዎች መሞታቸውን የአገሪቱ መንግሥት አስታውቋል። በቀጠናው በርካታ መሠረተ ልማቶች በጎርፉ ሲወድሙ፣ ጎርፍ በሚያሰጋቸው አካባቢዎች ያሉ ሰዎች ለቀው እንዲወጡ ተመክሯል። በርካቶችም መፈናቀላቸው ተነግሯል። በሀገሪቱ እጅግ ከባድ ዝናብ ስለሚጥል ህዝቡ ለሚከተለው የጎርፍ አደጋ እንዲዘጋጅ የኬንያው የአየር ትንበያ አገልግሎት አስጠንቅቀዋል። በቀጠናው እየታየ ያለው ከባድ ዝናብ በወሩ መጨረሻ የከፋ እንደሚሆን በመጠበቅ ላይ ነው። በቡርኪና ፋሶ ሶስት የፈረንሳይ ዲፕሎማቶችን በአፍራሽ ተግባር ላይ ተሰማርተዋል በሚል ከሀገሯ አባራለች። የኤፍፒ ዜና ወኪል ተመልክቻ ያሉ ያለውንና ከሀገሪቱ የውጭ ጉዳይ ሚኒስቴር ለፈረንሳይ ኤምባሲ የተላከውን ደብዳቤ ጠቅሰው እንደዘገበው ሶስቱ ዲፕሎማቶች በ48 ሰዓታት ውስጥ ከሀገር እንዲወጡ ታዘዋል። እርምጃው በቀድሞ ቀኝ ገዥዋ እና በአፍሪካዊቷ ሀገር መካከል እየተባባሰ የመጣውን ውጥረት ማሳያ ነው ተብሏል። በፓሪስ የሚገኘው የፈረንሳይ የውጭ ጉዳይ ሚኒስቴር የዲፕሎማቶችን መባረር በተመለከተ ወዲያውኑ አስተያየት አልሰጠም። በመስከረሞር 2014 ዓ ም በካፒቴን ኢብራሂም ትራውሬ የተመራው ሁንታ በቡርኪና ፋሶ ስልጣኑን ከተቆጣጠረ ወዲህ እስከ እንደ አውሮፓውያን አቆጣጠር 1960 ድረስ ቀኝ ገዥዋ ከነበረችው ፈረንሳይ ጋር የሀገሪቱ ያላት ግንኙነት ሻክሯል። ሁንታው ስልጣን ከያዘ ወዲህ የፈረንሳይን አምባሳደር ከሀገሪቱ ሲያስወጣ ከእንደ አውሮፓውያን አቆጣጠር 1961 ጀምሮ የነበረውን ወታደራዊ ስምምነት ሽሯል የፈረንሳይ ወታደሮች ከሀገሪቱ እንዲወጡ በማድረግ ለጸጥታ ጥበቃ እገዛ ለማግኘት ፊቱን ወደ ሩሲያ አዝሯል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የፍልስጤም ራስ ገዝ የተመድ አባል ለመሆን ባቀረበው ጥያቄ ላይ ዛሬ ድምፅ እንደሚሰጥ ይጠበቃል። የምክር ቤቱን ሙከራ የእስራኤል አጋር የሆነችው አሜሪካን እንደምትገታው ይጠበቃል ምክንያቱ ደግሞ በውሳኔ የሚሰጥ ከሆነ ፍልስጤምን እንደ ሀገር እውቅና መስጠት ስለሚሆን ነው ተብሏል። አስራ አምስት አባላት ያሉት የጸጥታው ምክር ቤት 193 አባላት ያሉት የተመድ ጠቅላላ ጉባኤ ጉዳዩን እንዲመለከት ሀሳብ በሚያቀርበው ረቂቅ ውሳኔ ሀሳብ ላይ ዛሬ ድምፅ እንደሚሰጥ የሮይተርስ ዜና ወኪል ዲፕሎማቲክ ምንጮችን ጠቅሶ ዘግቧል። የጸጥታው ምክር ቤት አንድን የውሳኔ ሀሳብ ለማሳለፍ ቢያንስ በዘጠኝ ድምፆች መደገፍ ያለበት ሲሆን ድምፅን በድምፅ የመሻር መብት ካላቸው አሜሪካ፣ እንግሊዝ፣ ፈረንሳይ፣ ሩሲያ እና ቻይና ደግሞ ተቃውሞ ሊገጥመው አይገባም። በአውሮፓውያን አቆጣጠር 2012 ጠቅላላ ጉባኤው በወሰነው መሠረት ፍልስጤማውያን በአሁኑ ወቅት አባል ያልሆነ የታዛቢነት ተሳትፎ የሚያደርጉ ሲሆን የተመድ አባል ለመሆን በጸጥታው ምክር ቤት ሙሉ ድጋፍ ማግኘት እና በጠቅላላ ጉባኤው ደግሞ ቢያንስ ሁለት ሶስተኛ ድጋፍ ማግኘት አለበት። የፍልስጤማውያኑ የተመድ አባልነት ጥያቄ የመጣው በእስራኤል እና በሐማስ መካከል የሚካሄደው ጦርነት ስድስት ወራትን ባስቆጠረበትና እስራኤል በያዘችው ዌስት ባንክ ሰፈራዋን በማስፋፋት ላይ ባለችበት ወቅት ነው። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በመጪው የአሜሪካ ምርጫ ወደ የትኛውን ፓርቲ ልታዘም እንደምትችል በሚነገርላት የፔንስልቬንያ ግዛት የሶስት ቀናት ዘመቻ ላይ የሚገኙት ፕሬዚደንት ጆ ባይደን በአሜሪካ በአንጋፋ የፖለቲካ ቤተሰብነት ከሚታወቁት አስራ አምስት የኬኔዲ ቤተሰብ አባላት ዛሬ በይፋ ድጋፍ እንደሚሰጣቸው በመጠበቅ ላይ ነው። አንዱ የቤተሰብ አባል የሆኑት ሮበርት ኤፍ ኬኔዲ ትንሹ በግል ለመወዳደርና የዲሞክራቲክ ፓርቲውን ለመገዳደር መወሰናቸውን ተከትሎ ከቤተሰባቸው ከቤተሰብ አባሎቻቸው ውግዘት ተከትሏል። የባይደን የምርጫ ዘመቻ ቡድን ከኬኔዲ ቤተሰብ አባላት ድጋፍ ለመቀበል መወሰኑ የግል ተወዳዳሪው ትንሹ ኬኔዲ የቤተሰባቸውን መልካም ዝና በመጠቀም የባይደንን ድጋፍ ሊሸረሽሩ ይችላሉ የሚለውን ስጋት ከምር መያዙን ያመለክታል ተብሏል። ትንሹ ኬኔዲ በማህበራዊ ሚዲያ ባሰፈሩት መልእክት ቤተሰቦቻቸው በፖለቲካ አመለካከት ቢለያይም አንዳቸው ለሌላው ያላቸው ፍቅር ግን የጸና መሆኑን አመልክተዋል። የቀድሞ ፕሬዚደንት ጆን ኤፍ ኬኔዲ የወንድም ልጅ የሆኑትና በግል ለሚወዳደሩት ኬኔዲ ትንሹ ደግሞ እህት የሆኑት ኬሪ ኬኔዲ ቤተሰባቸው ለጆ ባይደን ያለውን ድጋፍ ዛሬ በይፋ እንደሚያሳውቁ የባይደን የምርጫ ዘመቻ ቡድን አስታውቋል። ባለፈው መጋቢት በተከበረው የቅዱስ ፓትሪክ ቀን 30 የሚሆኑና የዲሞክራሲ ፓርቲውን መስመር አጠንክረው የሚከተሉትን የኬኔዲ ቤተሰብ አባላትን ፕሬዚደንት ባይደን በዋይት ሀውስ ተቀብለው አስተናግደዋል። ይህ በእንዲህ እንዳለ የቀድሞው የአሜሪካ ፕሬዚደንት ዶናልድ ትራምፕ ከፖላንዱ ፕሬዚደንት አንድሬ ዱዳ ጋር ትናንት ረቡዕ በኒውዮርክ ተገናኝተዋል ትራምፕ በድጋሚ ሊመረጡ ይችላሉ በሚል አውሮፓ በዝግጅት ላይ ስትሆን የቀድሞው ፕሬዝደንትም የውጭ አገራት መሪዎችን ማነጋገራቸውን ቀጥለዋል ትራምፕ ለፖላንዱ መሪ ኒውዮርክ በሚገኘው ህንጻቸው የእራት ግብዣ አድርገውላቸዋል የዩክሬን ጠንካራ ደጋፊ የሆኑት አንድሬ ዱዳ ዋሽንግተን ለኪቭ ተጨማሪ እርዳታ እንድታደርግ ያበረታታሉ። አኩሪ ስራ ሰርተዋል፣ ወዳጅም ናቸው ሲሉ ተደምጠዋል። ትራምፕ ግሩም አራት ዓመታትን አሳልፈናል፣ ሁሌም ፖላንድን እንደግፋለን ሲሉ ማክለዋል። በእንደ አውሮፓውያን አቆጣጠር 2016 በነበረው ፕሬዚዳንታዊ ምርጫ ትራምፕ አሸናፊ ሆነው ሲወጡ የአውሮፓ አገራት ክስተቱ ድንገተኛ ስለሆነባቸው ከሁኔታዎች ጋር ራሳቸውን ለማስተካከል ሲራኮቱ ነበር ሲል የአሶሴት ፕሬስ በዘገባው አመልክተዋል። የአውሮፓ መንግስታት አሁን ያ ሁኔታ እንዲደገም እንደማይሹና ዝግጁ ሆነው መጠበቅን እንደመረጡም ዘገባው ጨምሮ አመልክተዋል። በመጨረሻም በአሪዞና የግዛቲቱ ምክር ቤት የዲሞክራቲክ ፓርቲው አባላት በስራ ላይ ያለውንና ጽንስ ማስወረድን የሚከለክለውን ህግ ለመሻር ያደረጉት ተደጋጋሚ ሙከራ ከሪፐብሊካኑ አባላት በኩል ድጋፍ ባለማግኘታቸው ሳይሳካ ቀርቷል። በአሜሪካ የእርስ በርስ ጦርነት ወቅት በ1864 የወጣው ህግ ሁሉንም አይነት በሚባል ደረጃ ውርጃን ይከለክላል። የግዛቲቱ ዲሞክራቶች በመጪው ህዳር በሚደረገው ምርጫ በጉዳዩ ላይ ድምፅ እንዲሰጥበት ሙከራ በማድረግ ላይ ናቸው። የአሪዞና ህዝብ ሆይ፣ በእንጀራ አባቷ የተደፈረች የ12 ዓመት ልጅ እንድትወልድ መገደድ አለባት ካልክ ሪፐብሊካኖችን ምረጥ ሲሉ ተደምጠዋል የግዛቲቱ የህግ መወሰኛ ምክር ቤት አባል የሆኑት ዲሞክራቱ ኦስካር ዴ ሎስ ሳንቶስ። ዲሞክራቱ አገረ ገዢ ኬት ሀብስ በበኩላቸው በ27 ወንዶች በ1864 የተጻፈ ነው ያሉትና በአሪዞና የሚገኙ በሚሊዮን የሚቆጠሩ ሴቶችን ህይወት በመቆጣጠር የለበትም ያሉትን ህግ ምክር ቤቱ እንዲሽር መጠየቃቸውን እንደሚቀጥሉ አስታውቀዋል። ክቡራትና ክቡራን፣ ለምሽቱ ያዝኩት ዜና በዚህ ተጠቃሏል። ለቀሪ ዝግጅቶች ወደ አስማማው አድማጆቻችንና ተመልካቾቻችን ቀደም ሲል ከዓለም የተሰባሰቡ ዋና ዋና ዜናዎች ናቸው ወደ እናንተ የደረሱት። እንግዱ ለዜናዎቹ በጣም አመሰግናለሁኝ። የተከታተላችሁ ያላችሁት የዛሬ ሐሙስ ሚያዝያ 10 2016 ዓ ም የምሽቱ የአሜሪካ ድምፅ ዝግጅትን ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብ ሳይታችን አማሪክ ዶት ዩኒስ ዶት ኮም እንዲሁም በፌስቡክ አት ቪኤ አማሪክ ላይ በቀጥታ መከታተል ትችላላችሁ። እያስተናገድኳቸው ያለው ታስማማ የሆነነኝ የፕሮግራም ዋና አዘጋጅ ደግሞ ጽዮን ግርማ ናት። በምሽቱ በምስልና ድምፅ ቅንብር ሲያሸናፊና ግርማ ደገፋ የዌብና ማህበራዊ ድረገጽ ፕሮዲዩሰራችን አባየው ገበያውም አብረውናሉ። እናንተም ከእኛ ጋር አብራችን እንድትቆዩ በድጋሚ ጋብዛለሁኝ። አሁን ወደ አብይ በዋግምራ ብሔረሰብ ዞን አስተዳደር ዞን የጸጥታ ችግር ባለፉት ዘጠኝ ወራት በአስከተለው የሕክምና እጦት ሀያ እናቶችና ሰባ አራት ጨቅላ ህጻናት መሞታቸውን እንዲሁም 134 ሞተው የተወለዱ ህጻናት መመዝገባቸውን የዞኑ አስተዳደር አስታውቋል። የዞኑ ጤና ጽህፈት ቤት ኃላፊ አቶ ሶፋ ነጋሽ ለአሜሪካ ድምፅ እንደገለጹት በሰሜኑ የአገሪቱ ጦርነት ወቅት የወደሙ የጤና ተቋማት መልሰው አለመገንባታቸው ከወቅታዊ የጸጥታ ችግር ጋር ተዳምሮ የሞት ቁጥሩ እንዲጨምር ምክንያት ሁኗል። የአሜሪካ ድምፅ ያነጋገራቸው የዞኑ ነዋሪዎችም በቂ የሕክምና አገልግሎት ባለመኖሩ እየተሰቃዩ እንደሆነ አመልክተዋል። አስቴር ምስጋናው በዚህ ጉዳይ ላይ ተጨማሪ አላት። በአማራ ክልል የዋግ ኽምራ ብሔረሰብ አስተዳደር ዞን ጤና ጽህፈት ቤት ኃላፊ አቶ አሰፋ ነጋሽ ለአሜሪካ ድምፅ እንደገለጹት በአማራ ክልል የቀጠለው ግጭትና አለመረጋጋት ገና ከሰሜን ኢትዮጵያው ጦርነት ጉዳት ባላጋገመው የአካባቢው የጤና አገልግሎት እንቅስቃሴ ላይ ጫና እያሳደረ ነው የጸጥታ ችግሩ በፈጠረው የህክምና አገልግሎት እጥረት ላይ የእናቶችና ጨቅላ ህጻናት ሞት መጨመሩን የዞኑ ጤና ጽህፈት ቤት ኃላፊ ተናግረዋል ሰላሳ ሰባት ላይ ከደረሱ በኋላ ነው። አስራ ሁለቱ ማህበረሰቡ ላይ ገና ቤታቸው ሆኖ የሞቱ ጨቅላ ሕፃናት ከተወለዱ በኋላ የሞቱ ወደ ሰባ አራት ነው። በጣም ከፍተኛ ቁጥር ነው። ወይዘሮ ሙሉ መኮንን በዋግምራ ዞን የሳህል ላሳየም ወረዳ ዜሮ አንድ ቀበሌ ነዋሪ ናቸው። በቅርቡ ከወለደች ልጃቸው ጋር በአቅራቢያቸው ወደሚገኝ የጤና ተቋም በተደጋጋሚ ብቅ እንደሚሉ ይናገራሉ። ራሴ ቤተሰብ የሚላሳክም ህብረተሰቡን አያለሁ ሚንገላታውን አያለሁ እና የመድኃኒት እጥረት አለን። እናቶች መንገድ የለንም። እንደለመዱት ቤት ለቤት ነው እየወለዱ ያሉ። ሰው ያላቸው በእንጨት ተሸክሞ እስ ጤና ማከሉ ድረስ ይመጣለሁ። የዞኑ ጤና ጽህፈት ቤት ኃላፊ አቶ አሰፋ ነጋሽ ለእናቶችና ለሕፃናት ሞት ምክንያት ነው ያሉትን ሲያብራሩ፣ መጀመሪያው በጣም ብዙ የሚጦርነት የተጎዱ በጣም ብዙ ወረዳዎች አሉ። የምንመልሶ ግንባታ አልተሰራላቸው። ሁለተኛ አሁንም በወረራ ያሉ፣ መንግስት እንደፈለገ ገብቶ ማያስተዳድራቸው ብዙ ቀበሌዎች፣ ምንፈልገውን የጤና አገልግሎት ለመስጠት ግባትና የሰው ሀይል እና የአምቡላንስ ተሽከርካሪዎች ሰዎችን ለማንቀሳቀስ አስቻይ ሁኔታ የለምና ሌላኛው ከፍተኛ የሆነ ድርቅ አለ። በድርቁ ምክንያት ተፈናቃዮች አሉ። ይህ ሁሉ እንግዲህ ብሔረሰብ አስተዳደሩ በጣም አስጨናቂ የተናክል ውስጥ እየ ሌላዋ የሳህላ ሰየምት ወረዳ ነዋሪ ወይዘሮ አስማሩ ዋሴ በህክምና ችግር እየተሰቃዩ መሆናቸውን አመልክተዋል። ግን መድኃኒት የለም ነው ህጻናትን ቢንወስድ ትልቆችን ቢሄዱ ሁሉም የሄደው ሁሉም መድኃኒት የለም ነው የሚለው በቃ መድኃኒት የለም አደርቁ ጋራ ኑሮ ውድነቱ ጋራ ሁሉም ነገር እንትን ሲል፣ በቃ መድኃኒት የለም። አቶ አሰፋ አክለውም ችግሩ በዚህ እንዳይቀጥል አማራጭ መፍትሄዎችን እየወሰዱ እንደሆነ ጠቁመዋል። ባህላዊ አምቡላንሶችን ማደራጀት፣ እናቶች ማቆያ በጤና ተቋም ላይ እንዲቋቋም ማድረግ፣ እሱን ግብዓት ማሟላት፣ እሱም ካረጉ በኋላ እናቶችን ቀድመን እየለይን ወደ ጤና ተቋም ያስገባን ወሊዳቸውን በዛ እንዲያደረጉ የማድረግ ስራውን በእኛ ቅም ያስ አንዱ ልንሰራ በምንችለው ጉዳይ ብቻ ዲስከስ አድርገን ልንሰራ ነው። የአማራ ክልል ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱን ጠቅሶ የአማራ ሚዲያ ኮርፖሬሽን በቅርቡ ባወጣው ዘገባ በአማራ ክልል የተፈጠረው ግጭት በተለይ በእናቶችና ህፃናት ጤና አጠባበቅ ዙሪያ ጉዳት ማስከተሉን ገልጿል። በዚህም በጤና ተቋማት ውስጥ መውለድ ካለባቸው እናቶች ውስጥ 44 በመቶዎቹ ለአደጋ በሚያጋልጥ መልኩ በቤት ውስጥ እንዲወልዱ ተገደዋል። የጨቅላ ህጻናት ጤና በእጅጉ እንደተጎዳ የገለጸው ቢሮው 14 በመቶ የሚሆኑ ህጻናት የጀመሩትን ተከታታይ ክትባት እንዲያቋርጡ መዳረጋቸውን አመልክቷል። ለአሜሪካ ድምጽ አስቴር ምስጋ ነው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የምሽቱን ዝግጅታችን ነው። ቀደም ሲል የሰማችሁት የዕለቱን አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። የምሽቱ የትንታኔ መጽሔታችን የመጀመሪያው ቅንብር የኢትዮጵያ መንግስት የባለድርሻዎችን ተሳትፎ ማሳደግ ቀውሶችን ለመፍታት ቃል መግባቱን የተመለከተ ዘገባ ነው። በጄኔቫ በተደረገው የድጋፍ ማሰባሰቢያ ላይ ሁነኛ አስተዋጽኦ ሊያደርግ የሚችል ድጋፍ መገኘቱን የኢትዮጵያ መንግስት አስታውቋል። ሆኖም በተደራራቢ ዓለም አቀፋዊ ግጭቶች ምክንያት የታቀደውን ያል ድጋፍ አለመገኘቱን የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢዩ ተድላ ዛሬ በሰጡት ጋዜጣዊ መግለጫ ተናግረዋል። በሌላ በኩል የድጋፍ ማሰባሰቢያ መርሃ ግብሩን ተከትሎ የአውሮፓ ህብረት ባወጣው መግለጫ በአማራና በኦሮሚያ ክልሎች የቀጠለው ግጭትና በደል ለተጨማሪ የህዝብ መፈናቀል ምክንያት መሆኑ አሳስቦኛል ብሏል። የጄኔቫ መራ ግብር አዘጋጆች በበኩላቸው የኢትዮጵያ መንግስት የቆሶችን ቁልፍ ቋጠሮችን ለመፍታት ባለድርሻ አካላትን በንቃት ለማሳተፍ ቃል መግባቱን አመልክቷል። ኬኔዲ አባተ ተጨማሪ ያለሁ። ኢትዮጵያ፣ ዩናይትድ ኪንግደም እና የተባበሩት መንግስታት ከትናንት በስቲያ ማክሰኞ ሚያዝያ 8 ቀን በጋራ ባዘጋጁት የጄኔቫው መርሃ ግብር ላይ በመጪዎቹ ስድስት ወራት በኢትዮጵያ የነፍስ አድን እርዳታ ለማቅረብ ያስፈልጋል ከተባለው አንድ ቢሊዮን ዶላር ውስጥ 630 ሚሊዮን ዶላር ቃል መገባቱ ይታወቃል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢዩ ተድላ ዛሬ ሐሙስ ለጋዜጠኞች በሰጡት መግለጫ በመርሃ ግብሩ ላይ የታቀደውን ያህል ድጋፍ ላለመገኘቱ ዓለም አቀፋዊ ሁኔታውን በምክንያትነት ጠቅሰዋል። በዓለም አቀፍ ደረጃ በርካታ ግጭቶች እየተከናወኑ ያለበት ሁኔታ ነው ያለው። ከዚህ አንጻር የዓለም አቀፉ ማህበረሰብ ትኩረቱ በተለያዩ ቦታዎች ላይ ድጋፉ በተለያዩ ቦታዎች ላይ ተሰባጥሮ ያለ ስለሆነ በእንደዚህ አይነት ጥረት ላይ ያው ሽሚያ ነው። ሽሚያ እስከሆነ ድረስ የታለመለት አላማ ወይም የተቀመጠው ቁጥር ባይሳካም አይነተኛ አስተዋጽኦ ሊያደርግ የሚችል ድጋፍ ተገኝቷል ብለን እንወስዳለን። በሌላ በኩል የድጋፍ ማሰባሰቢያ መርሃ ግብሩን መነሻ በማድረግ የአውሮፓ ህብረት ባወጣው መግለጫ በአማራና በኦሮሚያ ክልሎች የቀጠለው ግጭትና በደል ለተጨማሪ የህዝብ መፈናቀል ምክንያት መሆኑ በከፍተኛ ሁኔታ ያሳስበኛል ብሏል። ኢትዮጵያን በሰብአዊ መብቶች ጥሰት በመክሰስ ከሰሜኑ ጦርነት በኋላ የተለያዩ ድጋፎችን ከማድረግ ተቆጥቦ የቆየው የአውሮፓ ህብረት በሲቪሎች ላይ የሚፈጸም ቀጥተኛ ጥቃትን፣ ረሃብን እና ጾታን መሰረት ያደረጉ ጥቃቶችን ጨምሮ ተደጋጋሚ የዓለም አቀፍ ሰብአዊ ህግጋትና የሰብአዊ መብቶች ጥሰቶች መኖራቸውን የሚያሳዩ ሪፖርቶች እንዳ እንዳሉም ጠቅሷል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ነብዩ ተድላ በዛሬው ጋዜጣዊ መግለጫቸው ላይ የጥያቄ እድል የሰጡት ለተወሰኑ ጋዜጠኞች ብቻ በመሆኑ በአውሮፓ ህብረት መግለጫ ላይ የመንግስትን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ይሁንና የጄኔቫው መርሃ ግብር አዘጋጆች በጋራ ባወጡት መግለጫ የኢትዮጵያ መንግስት የቀውሶችን ስለ መሰረታዊ መንስኤዎች ለመፍታት የሚመለከታቸውን ባለድርሻ አካላት በንቃት ለማሳተፍ ቃል ገብቷል ብለዋል። ባለድርሻዎችን በንቃት ያሳትፋለው ካላቸው ዘርፎች መካከል የግጭቶች አፈታት ሂደት፣ ሁሉን አቀፍ ሀገራዊ ምክክርና የሽግግር ፍትህ ይገኙበታል። የመርሃ ግብሮ አዘጋጆች በሆኑት በኢትዮጵያ በዩናይትድ ኪንግደምና በተመድ ተወካዮች የተፈረመው መግለጫ እንደሚያመለክተው መንግስት ከአስቸኳይ ጊዜ እርዳታ በመላቀቅ ከልማት አጋሮችና ተዋናዮች ጋራ ያለውን ትብብር ወደ ዘላቂ ድጋፍና አቅም ግንባታ ለማሸጋገርም ቃል ገብቷል። አስቸኳይ የሰብአዊ ድጋፍ የኢትዮጵያን ችግር በዘላቂነት እንደማይቀርፍ የጠቀሱት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢዩ ተድላም ተከታዩም ብለዋል። ዋናው ስራ በአገር ውስጥ የሚሰራው ነው። ዜጎች ያጋጠማቸውን የሰው ሰራሽ የሚሆን የተፈጥሮ አደጋዎች ተቋቁሞ መልሰው ሊቋቋሙ የሚችሉበትን ሁኔታ መንግስት ባለው አቅም ለመስራት ይሞክራል። የተመድ የሰብአዊ እርዳታ ማስተባበሪያ ቢሮ በምህጻሩ ዩኤኖቻ በኢትዮጵያ ለአስቸኳይ እርዳታ የሚያስፈልገው አንድ ቢሊዮን ዶላር እስኪሟላ ለለጋሾች ጥያቄ ማቅረቡን እንደሚቀጥል ስለ መግለጹ ትናንት መዘገባችን ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ወደ ቀጣዩ የትንታኔ መጽሔት ዘገባች ስናልፍ የኦሮሞና የትግራይ ማህበረሰብ አባላት ጦርነት እንዲቆም የሚጠይቅ ሰልፍ አካሄዱ። ዋሽንግተን ዲሲ አካባቢ የሚኖሩ ትውልድ ኢትዮጵያዊ የኦሮሞ ማህበረሰብ አባላት የኦነግ የፖለቲካ ዘርፍ ኃላፊ የነበሩት የአቶ በቴ ኡርጌሳ ግድያን የሚቃወም ሰልፍና የሻማ ማብራት ስነ ስርዓት አከናውነዋል። ኢትዮጵያ ውስጥ በኦሮሞ ተወላጆች ላይ ይደርሳል ያሉትን ግድያ ተቃውመው ጦርነት እንዲቆም ጠይቀዋል። በሌላ በኩል በዚሁ አካባቢ ሰልፍ ያደረጉት ትውልድ ኢትዮጵያውያን የትግራይ ተወላጆች ጦርነት እንዲቆም የፕሪቶሪያው የሰላም ስምነት ሙሉ በሙሉ እንዲከበርና ተገቢው እርዳታ ወደ ክልሉ እንዲገባ የሚጠይቅ ሰልፍ አካሂደዋል። ምትኩ ፍቃዱ ተጨማሪ አለው። ትናንት ሚያዝያ 9 2016 ዓ ም በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ፊት ለፊት በተካሄደው ሰልፍ ላይ ካገኘናቸው ተሳታፊ አንዱ የዋሽንግተን ዲሲና አካባቢው የኦሮሞ ማኅበረሰብ ድርጅት ሰብሳቢ ዶክተር ባህሩ ርጉማ ናቸው የሰልፉ ዋና ዓላማ የኦነግ የፖለቲካ ዘርፍ ኃላፊ የነበሩት አቶ በቴ ኡርጌሳ ግድያን የሚቃወም መሆኑን ተናግሯል። አሁን የደረስንበት ጊዜ ቢኖር በዛም የኦሮሞን ህዝብ ጥያቄ እንዲመለስ ለማድረግ የታገሉት ሰዎች ይሄው እንደ ውሻ ከቤት አውጥተው ከሆቴላቸው ወጥተው የሚረሸኑበት ቀን መጣ ነው። ይሄ ነው ልዩ የሚያደርገው የተለየ የሚያደርገው ይሄ ነው። ለዚህም መንግስት የምናስረዳው ይሄ ነው። ይሄ ሰውዬ የተገደለው ጠመንጃ ይዞ አይደለም። ሽጉጥ ኪሱ ውስጥ ኖሮ አይደለም። ጥይት ተሸክሞ አይደለም። ሰውን እገላለሁ ብሎ አይደለም። አይደለም የኦሮሞ ህዝብ ችግሩ በሰላም እንዲፈታ የሚፈልግ እንጂ አሸባሪ አለመሆኑን ለአሜሪካ መንግስት ለማሳወቅ እንደሆነ ዶክተር ባህሩ አክሎ ተናግሯል። በሌላ በኩል ከትናንት በስቲያ ምሽት አቶ በቴል ለማስታወስ ዋይት ሀውስ አቅራቢያ የሻማ ማብራት ስነ ስርዓት መካሄዱ ታውቋል። በሰልፉ ላይ ያገኘናቸው ሌላዋ ተሳታፊ ድንቄ ዴሬሳ በኦሮሞ ሕዝብ ላይ በመንግስት ይፈጸማል ያሉት ግድያ እንዲቆም ጠይቋል። በአሁኑ ወቅት ኢትዮጵያ ውስጥ ያለው ችግር በሙሉ የሚመነጨው ስልጣን ላይ ካለው መንግስት መሆኑን በመጠቆም ተጎጂው ደግሞ ሕዝብ ነው ብሏል። ጨርሰን ነው የምንጠፋው፣ አጥፍተን መጥፋት ብሎ ይህን መርጦ እየተካሄደ ያለው ከዚህም ጋር ከዚህም ጋር ከትግሬውም ጋር፣ ከአማራውም ጋር፣ ከኦሮሞውም ጋር፣ ከሌሎቹም ብሔር ብሔረሰቦች ጋር ጸብ ላይ ነው ያለው። አሁን ያለው ለማስተዳደር ሳይሆን ህዝብ ለህዝብ የሚያስብ መንግሥት ሳይሆን እኔ የበላይ ሆኜ ገድዬ ልኑር ብሎ የተቀመጠ ስለሆነ ገድሎ መኖር አይቻልም። ይሄን ልንነግራቸው ይገባል። በሌላ በኩል ከሰሜን ኢትዮጵያ ጦርነት በኋላ በየሳምንቱ ሮቡ ሰልፍ እንደሚያካሂዱ የገለጹት ትውልደ ኢትዮጵያ የትግራይ ተወላጆች ጦርነት እንዲቆም የፕሪቶሪያ የሰላም ስምምነት ሙሉ ለሙሉ እንዲከበርና ተገቢው እርዳታ ወደ ክልሉ እንዲገባ የሚጠይቅ ሰልፍ እንደሚያካሄዱ ተናግሯል። ከእነዚህ መካከል አቶ አማረ ሉቃስ አንዱ ናቸው። ያለው ጠላት አንድና አንድ ብቻ ነው የኢትዮጵያ መንግስት። ስለዚህ ሁላችንም አብረን ይሄ ጦርነት ይቁም፣ የሰላም ዘብ እንሁን፣ ለሰላም እንዘምር ነው ጉዳዩ። ሌላ ነገር አይደለም። አመሰግናለሁ። ሌላዋ በሰልፉ ላይ ያገኘናቸው የቀድሞ የአሜሪካ ድምፅ ባልደረባ አዳነች ፍሳዬ ናቸው። እኔ የትግራይ ተወላጅ ነኝ እና በየሳምንቱ እዚህ እየመጣን ለህዝባችን ድምፅ ለመሆን እየሞከርን ነው። ህዝባችን እንግዲህ ሁሉ እንደሚያውቀው ትልቅ ስቃይ ነው ያለው። ተኩሱ አቁሟል ተብሏል። ነገር ግን አሁንም ስቃዩ እንዳለ ነው። እንደተከበበ ነው። ምግብ በቂ ምግብ አይገባም። ታይቶ የማይታወቅ ነው። ይህ ደግሞ በዓለም ደረጃ ከጦርነት በኋላ ጀኖሳይድ የተፈጸመበት ህዝብ በመጨረሻ ሰላም መጥታ ከተባለ ለህዝብ የሚጠቅም ነገር መስራት ነው። ለህዝብ ከሚጠቅሙት ነገሮች አንዱ ምግብ ማቅረብ፣ የአለም ማህበረሰብ ሁለተኛ ደግሞ መድኃኒት ማቅረብ፣ ሶስተኛ ደግሞ ሰላም እንዲኖር የማድረግ ግዴታ አለበት። ያሸማገለው አገር ያሸማገለው እንግዲህ የአፍሪካ ህብረት ነው የሚባለው እና እስካሁን ምንም ለውጥ የለም። ህዝብ በረሃብ እየሞተ ነው፣ የትግራይ ህዝብ እና ለዚህ ድምጻችንን ለማሰማት የህዝባችንን ድምጽ ለማሰማት ነው የምንመጣው። ዛሬ ደግሞ እንዳጋጣሚ ሆኖ የኦሮሞ ወዳጆቻችን ወንድሞቻችን፣ እህቶቻችንም መጥተው ተቃውሞ እያሰሙ ነው። ጥሩ እድል ነው። አብረን ተቃውሞ እያሰማን ነው። ደስ ይለኛል እንደዛ በመሆኑ። ሰልፈኞቹ ባነሷቸው ጥያቄዎች ዙሪያ ከኢትዮጵያ ኤምባሲ ምላሽ ለማግኘት ሞክረን ነበር። በስልክ ያገኘናቸው ኃላፊ አምባሳደሩን አነጋግሮ ምላሽ እስከሚያገኙ ድረስ የምነግሩን ነገር እንደሌለ ገልጸውልናል። ምላሻቸውን እንዳገኘን እንመለሳለን። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት የዛሬ የሐሙስ የምሽቱን የአሜሪካ ድምፅ ዝግጅታችን ነው። አብራችሁን ስላላችሁ በጣም እናመሰግናለን። ቀጣዩ ዝግጅታችን ደግሞ ባህልና ማህበረሰብ ነው። የሀረሪ ሴቶች በአደባባይ የሚደምቁበት የሸዋሊድ በዓልን የተመለከተ ነው። የሀረሪ ሴቶች በአደባባይ የሚደምቁበትን ዘመናት ያስቆጠረ የሸዋሊድ በዓል በመዝሙር በጭፈራና በዳንስ አክብረዋል። ዝግጅቱን የተከታተለው አዲስ ቸኮል ለዛሬ ባህልና ማህበረሰብ እንደሚከተሉ አዘጋጅቶታል። ተከታተል እንመለስ። የኢትዮጵያ ምስራቋ ክፍል የምትገኘው የሀረር ከተማ ነዋሪዎች ከሌሎች አካባቢ የመጡ የክልሉ ተወላጆችና የአጎራባች ክልል ነዋሪዎች አመታዊውን የሸዋሊድ በዓል ማክሰኞ ሚያዝያ ስምንት ሁለት ሺ አስራ ስድስት አመተ ምህረት ከምሽቱ ሁለት ሰዓት እስከ ንጋት በዘለቁ ትርኢቶችና ልዩ ልዩ ከዋኔዎች አክብረውታል። ሸዋሊድ ከሃይማኖታዊነቱ ይልቅ ባህላዊነቱ ያመዘነ ክብረ በዓል ነው። ይህንኑ በዓል ለመመልከት ከጅቡቲ የመጡት ሐጂ አብደላ ማህመድ ብዙ ነገር እንዳስደሰታቸው ይገልጻሉ። ትላንትና ነው እዚህ የመጣው ለመጡ ሀረሩን ለማየት በጣም በጣም በጣም ቆንጆ ቆንጆ ነው። ቆንጆ በጣም ንጽሕናው ምኑ በጣም ያስደስታል። እንደዚህ አልመሰለኝ። ከጅጅጋ የመጣው ጎብኝ በአከባበሩ እንደተደሰ ተገልጾልናል። አብሽር ሁሴን እባላለሁ። በጣም ለየት ያለ ነው። ከበፊቱ የተለየ ነው። በጣም አደባቡ በጣም ደስ ይላል። ምን የተለየ ነገር አለ? በጣም ብዙ ነገሮች ተመጭቷል። ብቻ ብዙ ለውጦች አሉ። በቀደሙ ዘመናት በሸዋሌድ አከባበር ወቅት ሴቶች አቂጠው አደባባይ የሚወጡበት ብቸኛ በዓል ስለነበረ እንደ መተጫጫ ባህልም ይታይ ነበር። የቢሮ ተወላጅ ይሆኑናል። አርባ አራት ዓመታት ኖራችሁን በአሜሪካ ያደረጉ እንግዳም ይህንኑ ያረጋግጣሉ። ረመዳን ወር ይባላለሁ። በጣም ልዩነት አለው። ድሮ እኮ በጣም ትንሽ ሰው ነበር የሚያከብረው ድሮ፣ አሁን ግን በጣም ብዙ ነው። በጠቅላላ ሰው ነው የሚያከብረው። ከገጠርም ይመጣል። እዚህ ያሉ በጠቅላላው ይመጣል። በጠቅላላው ያከብረዋል። ከውጭ ሀገርም ይመጣሉ። እኔ ከአሜሪካ ነው የመጣሁት። በቀዱ ጊዜ በጣም ሰፍቷል አሁን። ድሮ እንዳልከ መተጫጨት ለመተጫጨት ወንድና ሴት የሚገናኝበት ቦታ ነበረ። አሁን ግን ስታዩ በጣም ሰፋ ከዛም በላይ ሆነዋል። አሁን ጓደኛቸውን። በአንጻሩ በእርሳቸው የልጅነት ዘመን የነበረው አካባበር ከአሁኑ የተወሰነ ልዩነት እንደነበረው ያስታውሳሉ። ዮሴፍ ይባላል። አሁን አካባበሩ የተለየ ነው። በምን ይለያል? ብቻ ድሮ ጉረምሳና ልጃገረት ብቻ ነበር የሚወጣው ያኔ ከፈለካት ምርጫ አለ ሙሹ ለማግባት። ያኔ ፈለጋ ነበር የምንወጣው። አሁን ተሻሽሎ ሌላ ነገር ነው። እሱ ቀርቷል። ድሮ እነዛ ነበር፣ ሁሉም ጎረምሳ ይወጣል። ያኔ ቀን ነበር፣ አሁን ማታ አረጉት፤ እንጂ ቀን ታያታለህ። ጨዋኛ ሂዱን ብለህ ለባለቤተሰብ እነሱ ጮ ይጨርስ ሸዋሌድ ከሶስት ወር በፊት በዩኔስኮ የማይዳሰሱ ቅርስ ተብሎ የተመዘገበ ሲሆን በዚህ ደስተኛ መሆናቸውን የገለጹሉን የበዓሉ አክባሪ ልጃገረዶች ባህሉ አስቀድሞ ይታወቅበት የነበረው የመተጫጫ ባልነቱ ግን በዚህ ዘመን ጎልቶ የሚታይ እንዳልሆነ ነው የሚናገሩት። ስሜ ሪማዲል ይባላል። የመጣሁት ከሐረር ከሻብር ሰፈር ነው። ስሜ ደስ አብዱልሀሚድ ይባላል። እኔም ሐረር ከተማ ነዋሪ ነኝ። በጣም ደስ ብሎኛል። ያው ስሜቱን የምር እኔ በምን እንደምገልጽልህ አላውቀውም። በጣም ደስ የሚል ስሜት ነው እና በጣም ነው የሚያኮሩኝ። ሁል ጊዜ የሚያኮሩኛል አሁን ምኮራባቸዋለሁ። እኔም ደስ ብሎኛል፣ ኩራትም ይሰማኛል። ዩኔስኮ ስለመዘገበች ደስታ ይሰማኛል፣ ኩራትም ይሰማኛል። ሽዋሊድ በሐረር ከተማ የሚኖር ሌሎች ብሔሮችም በጉጉት የሚጠብቁትና የሚያከብሩት በዓል ነው። ወይዘሮ አለምሸት ሽካ ሽፋ እባላለሁ ከሀረር ገነት ክትፎ ቤት ሀረር ከተማ ኗሪ ኖት አዎ ከአርባ ዓመት በላይ የኖርኩ ነኝ በጣም ለየት ያለ ነው የዘንድሮ በጣም ለየት ይላል በምን ይለያል በአቀራረብ በፀጥታ ሁሉ ነገር የተሟላ ነው ሁሉም በባለቤትነት እያከበረ ነው ሁሉም ህዝብ አብሮ እያከበረ ነው ብዬ እላለሁ ከእኔም ጨምሮ ማለት ነው ፈቲ አብዲ ይባላለሁ አሁን ያየሁት በጣም በጣም በጣም የተለየ ነገር ነው። ምስባልት ላይ ራሱ እንጀራ አንጥፍ የምትበላበት ደስታ ነው ያየሁት። አሁን ያየሁት ፍቅር ማለት ነው። ስንት ጊዜ አይቻሉ? የሸዋሊድን ባህል አከባበር፣ አሁን ያየሁት አከባበር በጣም በጣም የተለየ ነው። የተለየው በቃ የህዝቡ ፍቅርና የህዝቡ ብዛቱ ከሌሎች ክልሎች የተጋበዙ ብሔር ብሔረሰቦችም በበዓሉ ላይ ይሳተፋሉ። የእስልምና እምነት ተከታዮች ከቅዱሱ የወርሃ ረመዳን ጾም በኋላ እንደ ፍላጎታቸው በተጨማሪ የሚጾማቸው ስድስት የወርሃ ሸዋል ቀናት ሲጠናቀቁ የሚከበረው በዓሉ ባለፈው ታህሳስ ወር በዩኔስኮ የማይዳሰስ የሰው ልጆች መንፈሳዊ ቅርስ ተብሎ ተመዝግቧል። ምዝገባው እንዲሳካ ድጋፍ ላደረጉ ሁሉ በዘንድሮ የባህሉ አከባበር ላይ ክልሉ ምስጋናውን አቅርቧል። የዩኔስኮ የእውቅና ምስክር ወረቀት የታተመበትን ቢልቦርድ የባህልና ስፖርት ሚኒስትሩ አቶ ቀጀላ መርዳሳ፣ የቱሪዝም ሚኒስትሩ አምባሳደር ናሲሴ ጫሊና፣ የክልሉ ርዕሰ መስተዳድር አቶ ኦርድን በድሬ እንዲሁም ሌሎች የክልልና ፌዴራል ባለስልጣናት መርቀውታል። ዓለም አቀፍ እውቅናው የክልሉን ቱሪዝም ለማሳደግ እንደሚያግዝ ርዕሰ መስተዳድሩ አቶ ወርድን በድሪ ተናግረዋል። የሸዋሊድ ክብረ በዓል በዩኔስኮ የማይዳሰስ የዓለም ቅርስ ሆኖ መመዝገቡ ለሀገራችንና ለሕዝባችን ትልቅ ድል ነው። ይህም እንደ ሀገርና እንደ ክልል የቱሪዝም ሴክተሩን ወደ ላቀ የኢኮኖሚ ምንጭነት ለማሸጋገር የሚደረገውን ዘርፈ ብዙ ርብርብ የሚያጠናክርና የሚያሳካ ይሆናል። በሀረሪ ክልል በልዩ ድምቀት የሚከበረው የሸዋሊድ በዓል በስልጤና በአንዳንድ ጉራጌ ተወላጆችም ዘንድ መጠነኛ ድግስ በማዘጋጀትና ከወዳጅ ዘመድ ጋር በመጠየቅ ይከበራል። የሸዋሊድ በዓል በሀረሪ ክልል ከስድስት መቶ ዓመታት በፊት አንስቶ መከበር እንደጀመረ በቀደሙ ዘገባዎች ያነጋገር ናቸው የክልሉ አመራሮች ገልጸውልናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ያዳመጣችሁ ያላችሁት በ19 በ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭት ነው። ተከታዮቹ ዘገባዎቻችን ደግሞ የዩናይትድ ስቴትስ ምርጫ 2024ን የተመለከቱ ናቸው። ወደ እነሱ እናልፋለን። የዩናይትድ ስቴትስ የ2024 ምርጫ የተመለከቱ ዘገቦቻችን የመጀመሪያው ከእስራኤሉ ቀውስ ጋር በተዛመደ ባይደንና ትራምፕ የመራጩ ድጋፍ ለማግኘት እየተናነቁ ነው ይላል። የዩናይትድ ስቴትስ ፕሬዚዳንታዊ እጩዎች ጆ ባይደንና ዶናልድ ትራምፕ ሁለቱም የእስራኤል የጋዛ ጦርነትን ይደግፋሉ። ሁለቱም እስራኤልን ከኢራን ጋር ባላት ግጭት ደጋፊዋ ናቸው። የአሜሪካ ድምጹ ስኮት ስተርንስ በመካከለኛው ምስራቅ የሚታዩ ክስተቶች እንዴት የዩናይትድ ስቴትስን ፖለቲካ እየቀረጹ እንደሆነ የቃኝበት ዘገባን አድርሶናል። አሁን ላከበደ እንደሚከተሉ ያቀርበዋል። ኢራን በእስራኤል ላይ ያደረሰችው ጥቃትና ዩናይትድ ስቴትስ በመካከለኛው ምስራቅ ጉዳዮች ያላት ሚና እንዲሁም እስራኤልን ይበልጥ የሚደግፈው የትኛው እጩ ተወዳዳሪ ነው ከሚለው ጋር ተያይዞ በዘንድሮ ፕሬዚዳንታዊ ዘመቻ ብርቱ ክርክር ከሚንጸባረቅባቸው ጭብጦች ውስጥ ናቸው። በሥልጣን ላይ ያሉ ፕሬዝዳንት እንደመሆናቸው ጆ ባይደን አገራቸው ለጥቃቱ የሰጠችውን ምላሽ አስፈጽመዋል። እንዲሁም ከኢራቁ ጠቅላይ ሚኒስትር ጋር ተገናኝተው በተነጋገሩበት ወቅት ዩናይትድ ስቴትስ ለእስራኤል ስለምትሰጠው ድጋፍ ዳግም አረጋግጠዋል። ዩናይትድ ስቴትስ የእስራኤል ደህንነት ለማረጋገጥ በቁርጠኝነት ትቆማለች። የተኩስ አቁም እንዲደረግ ታጋቾችን ለማስለቀቅና ወደ ቤታቸው ለመመለስ እንዲሁም ግጭቱ እንዳይስፋፋ ለማድረግ ቁርጠኞች ነን። ኢራቅን ጨምሮ በክልሉ የሚገኙ ሠራተኞቻችንና የአጋሮቻችን ደህንነት ለማስጠበቅም እንዲሁም ከፖለቲካው አንጻር ባይደን በሐማስ የተያዙት ታጋቾች እንዲለቀቁና በተመሳሳይም እስራኤል በጋዛ እያካሄደች ያለችውን ወታደራዊ ዘመቻ በተመለከተ ጠንካራ አቋም እንዲያንጸባርቁ የሚጠይቁ ተፎካካሪ ጥሪዎች ገጥመዋቸዋል። ተቀናቃኛቸው ዶናልድ ትራምፕ በበኩላቸው እንዴት የሚለውን ሳያብራሩ እርሳቸው ፕሬዚዳንት ቢሆኑ ኖሮ በመካከለኛው ምስራቅ ከተከሰቱት እውከቶች መካከል አንዳቸውም እውን መሆን ባልቻሉ ነበር ይላሉ። እግዚአብሔር የእስራኤልን ህዝብ ቫርክ ማለት እፈልጋለሁ። በአሁኑ ወቅት ጥቃት እየደረሰባቸው ይገኛል። ያም እኛ ትልቅ ድክመት በማሳየታችን ነው። ይህ ሊሆን አይገባም። ያሳየነው ድክመት ለማመን የሚያዳግት ነው። እኔ በወም ፕሬዚዳንቱ ይጨርሶ ሊሆን የማይችል ነገር ነው። ያን እንደሚያውቁ ታውቃላችሁ። ሁሉም ሰው የሚያውቀው ነገር ነው። የትራምፕ የምርጫ ዘመቻ የምክር ቤቱን አፈ ጉባኤ ማይክ ጆንሰንን ጨምሮ በሪፐብሊካን ህግ አውጫዎች በኩልና በትራምፕ የማኅበራዊ ሚዲያ መድረክ አማካኝነት በእስራኤል ጉዳይ ባይደንን ደካማ አድርጎ ለማቅረብ እየሰራ ይገኛል ጆ ባይደን ጆ ባይደን ወደ ጸረ እስራኤል ፕሬዚዳንትነት ተቀይረዋል። እንደ እውነቱ ይህን ከዚህ ውጭ በሌላ መንገድ መግለጽ አይቻልም። ታሪካዊና በጣም አስፈላጊ ከሆነችው አጋራችን ጎን ከመቆም ይልቅ ጸረ ሴማዊነት የሚያራምዱ የፓርቲያቸውን ደጋፊዎች ቁጣ ማብረድ ነው ይበልጥ ያሳሰባቸው። በመካከለኛው ምዕራብ ዩናይት ስቴትሷ የሚሽጋን ክፍለ ግዛት መራጭ ኬሮል ፊልስነር ባይደን ለእስራኤል የሚሰጡትን ድጋፍ መቀጠል አለባቸው ይላሉ። I በእኔ አስተያየት ፕሬዚዳንት ባይደን መጀመሪያ ላይ ጉዳዩን አስመልክቶ የሰጡት ምላሽ ተገቢና ለሁኔታውም የሚበጅ ነበር። ጊዜ እያለፈ ሲሄድ ግን የአያያዝ ይበልጥ አጠያቂ እየሆነ የመጣ ይመስለኛል። እናም ዩናይትድ ስቴትስ በዓለም ዙሪያ ዴሞክራሲ እንዲጠበቅ ጥብቅ አቋም ሊኖራት ይገባል ብዬ አስባለሁ። ያ ማለት ጥልቅ መከባበር፣ ጥልቅ አክብሮት፣ እናም እስራኤልንም ማክበር ማለት ነው። ባይደን በጋዛው ጦርነት ለእስራኤል የሚሰጡት ድጋፍ ለተቃውሟቸው ምክንያት መሆኑን የሚናገሩት ሌላው የምሽጋን ክፍለ ግዛት መራጭ ሞሐመድ ማውሪ ናቸው። በሺህ ማይሎች ርቀት ላይ እየተፈጸመ ባለው ውድመት ተባባሪ ሆነዋል። አንዳንዶች ያ እኛን የሚጎዳ አይደለም ብለው ያስባሉ፣ ነገር ግን እየጎዳን ነው። ያን እንዲሆንም በገንዘባችን እየረዳን ነው። ፒው ሪሰርች የተባለው ተቋም ባለፈው ወር ያካሄደው የህዝብ አስተያየት መገምገሚያ ጉዳዩን በተመለከተ ብርቱ መከፋፈል የተንጸባረቀበት ውጤት አሳይቷል። በህዝብ አስተያየት መገምገሚያው ከተሳተፉ 20 በመቶ አሜሪካውያን ድምፅ ሰጪዎች ባይደን ትክክለኛ ሚዛን ያለው አቋም ነው የያዙት ሲሉ፣ ሌሎች 20 በመቶ የሚሆኑት እስራኤልን፣ 16 በመቶ ደግሞ ፍልስጤማውያንን ነው የሚደግፉት ብለዋል። በዚያ የህዝብ አስተያየት መለኪያ የተካተቱ ብዙዎች ታዲያ ጉዳዩን ስለሚመለከተው የባይደን አያያዝ እርግጠኛ አይደሉም። ቀደም ሲል ወደ እናንተ የደረሰው የእስራኤልን ቀውስ ተከትሎ ባይደንና ትራምፕ የመራጮችን ድጋፍ ለማግኘት እያደረጉት ያለውን ጥረት እየተመለከተ ነበር። ቀጣዩ ዘገባችን ደግሞ የሁለቱን ተፎካካሪዎች ሳምንታዊ ውሎ የተመለከተ ነው። በዚህ ሳምንት የባይደን ውሎ በምረጡ ዘመቻ ነበር፣ የትራምፕ ውሎ ደግሞ በፍርድ ቤት ነው ይላል ቀጣዩ ዘገባችን። በዩናይትድ ስቴትስ ምርጫ ዘገባ በያዝነው ሳምንት ዶናልድ ትራምፕ የንግድ ድርጅታቸውን ሰነዶች አጭበርብሯል በሚል ለቀረበባቸው ክስ ከህዝብ የሚመረጡ ዳኞች መረጣ በተካሄደበት በኒውዮርክ ፍርድ ቤት ተገኝተዋል። ዲሞክራቱ ተፎካካሪያቸው ፕሬዚዳንት ጆ ባይደን ደግሞ በምጣኔ ሀብት ፍትሐዊነት ጉዳይ ከተቀናቃኛቸው ጋር ያላቸውን ልዩነት ለማስረዳት ዘመቻ እያካሄዱ ናቸው። የቪኦ ስካ ስተርንስ የሁለቱን ተፎካካሪዎች ውሎዎች የሚያስቀኙ ዘገባዎችን ልኮልናል። ቆንጅታዬ እንደሚከተለው ታቀርቧለች። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ተፎካካሪዎች ጆ ባይደን እና ዶናልድ ትራምፕ በዚህ ሳምንት ያለፉትን ቀናት የተለያዩ የጊዜ ሰሌዳዎች ይዘው ተንቀሳቅሰዋል። ትራምፕ ውሎዎቻቸውን የንግድ ድርጅታቸውን ሰነዶች አጭበርብረዋል በሚል ከቀረቡባቸው 34 የወንጀል ክሶች በተያያዘ በኒውዮርክ ፍርድ ቤት አድርገዋል። በምርጫ ወቅት መሀል እንዴት የፍርድ ሂደት እንደሚካሄድ አይገባኝም። ትክክልም አይደለም፣ ይሄ ትክክል አይደለም። ጆ ባይደን ደግሞ በአጎራባጭ ፔንሲልቬንያ በትውልድ ከተማቸው ስክራንተን አካባቢ የምረጡኝ ዘመቻ አድርገዋል። ዶናልድ ትራምፕ በኒውዮርኩ ፍርድ ቤት የተገኙት እንደ አውሮፓውያን የዘመን አቆጣጠር በ2016 ፕሬዝደንታዊ ዘመቻ ጊዜ ይወጡ የነበሩ ለስማቸው ጥሩ ያልሆኑ ዘገባዎችን ዝም ለማሰኘት ካደረጉት ሙከራ ጋር የተያያዘ ነው። አቃቢያነ ሕግ ትራምፕ ከእርሳቸው ጋር በባለቤታቸው ላይ ወሲባዊ ግንኙነት ነበረን ብለው ለተናገሩ ሁለት ሴቶች የተሰጠውን ገንዘብ ለጠበቃቸው እንደተከፈለ አስመስሎ እንዲመዘገብ አድርገዋል ብለው ከሰዋቸዋል። ትራምፕ የቀረበባቸውን ክስ አልፈጸምኩም ብለው ቃል የሰጡ ሲሆን ጠበቆቻቸውም ወጪው ለሕግ ስራ የተከፈለ ትክክለኛ ወጪ ነው ብለው እየተከራከሩ ነው። ትራምፕም ፍርድ ቤት በምርጫ ጣልቃ ገብነት አድራጎት መሳሪያ ተደርጎ በፍርድ ቤት የክስ ጉዳይ እንድጠመድ ተደርግ ያለሁ እያሉ ነው ይሄ በአገራችን ላይ የተሰነዘረ ጥቃት ነው። አገሪቱም ውድቀት ላይ ነች፣ የምትመራውም ብቃት በሌላቸው ሰው ሲሆን፣ በዚህ ጉዳይ በጣም እጃቸው አለበት። የፖለቲካ ተፎካካሪን ለማጥቃት የተከፈተ መሆኑ የታወቀ ነው። ነገሩ በጠቅላለያ ነው። በዚህ የፍርድ ሂደት ትራምፕ ራሳቸው ችሎት ፊት ቀርበው ቃላቸውን የመስጠት ግዴታ የለባቸውም የቀድሞው የፌዴራል መንግስት አቃቤ ህግ ኒማ ራህማኒ ግን ለፖለቲካው ሲባል ቀርበው ቃላቸውን መስጠታቸው የሚቀር አይመስለኝም ነው የሚሉት ይህ ጉዳይ በፍርድ ቤት ብቻ ሳይሆን በህዝብ አስተያየትም ብያን የሚሰጥበት ጉዳይ ነው ትራምፕ በምርጫ ዓመት መሀል ላይ ናቸው በክስ ሂደቱ ቃላቸውን ይሰጣሉ። ያን ሲያደርጉ የሚናገሩት ለአሜሪካውያን ነው። ማንን እንደሚመርጡ እስካሁን ላልወሰኑ ድምፅ ሰጪዎች ነው የሚናገሩት። ያለመናገር መብትሄን ይጠቀማሉ ካሉ ደግሞ ማን እንደሚመርጡ ባልወሰኑ መራጮች በኩል ይጎዳሉ። ባይደንም ተቀናቃኛቸው ፍርድ ቤት ስለዋሉላቸው የምርጫ ዘመቻውን ሜዳ ለመቆጣጠር አመቺ ሆኖላቸዋል። ዶናልድ ትራምፕ ዓለምን የሚያዩበት መንገድ እኔና እናንተ ከምታዩበት መንገድ ይለያል። እሳቸው ማራለንጎ ላይ ጠዋት ከእንቅልፋቸው ሲነሱ የሚያስቡ ስለ ራሳቸው ነው። ባለ ቢሊዮን ዶላር ጓደኞቻቸውን ለሥልጣን እንዴት እንደሚያበቁ ነው የሚያስቡት። ጽንፍ የያዙ አጀንዳዎቻቸውን በሌሎቻችን ላይ በግድ እንዲጭኑብን እንዴት እንደሚረዱት ነው የሚያስቡት። የሚናገሩትን ስሙ። በመጀመሪያ ቀኔ ነው አምባገነን የምሆነው። እኔ እበቀላችኋለሁ ብሏል እኮ። ባይደን ምጣኔ ሀብቱን በሚመለከት እሳቸውና ተፎካካሪያቸው ትራምፕ ያሏቸው ራዕዮች እጅግ የተለያዩ መሆናቸውን ገልጸው ልዩነታቸው የመሰረታዊ ፍትሐዊነት ጉዳይ መሆኑን ተናግረዋል። ወገኖቼ፣ የመጣንበትን ታሪካችን ትርጉም አለው። እኔ ምጣኔ ሀብቱን በማራላጎ ዓይን አላየውም፣ በስክራንተን ዓይን ነው የማየው። ለማጋነን አይደለም። ሐቅ ነው። እውነተኝነት፣ ጨዋነት ትርጉም አለው። እምነት ትርጉም አለው። ዋናው ቤተሰባዊ መሠረት ነው። ትራምፕ በበኩላቸው ባይደን ዘመቻቸውን እያካሄዱ እኔ ፍርድ በዚያ የሕዝብ አስተያየት መለኪያ የተካተቱ ብዙዎች፣ ታዲያ ጉዳዩን ስለሚመለከተው የባይደን አያያዝ እርግጠኛ አይደሉም። ሰው ኒውዮርክ ውስጥ ለምረጡኝ ዘመቻ በመጠኑ ተንቀሳቅሰዋል። የሆኑ ሆኖ በይበልጥ ብርቱ ፉክክር በሚደረግባቸው ግዛቶች ለሚያደርጓቸው ዘመቻዎች ያላቸው ጊዜ በቅዳሜና እሁድ ብቻ መወሰን የግድ ሆኑባቸዋል። ባለፈው ሳምንት ቅዳሜ ፔንስልቬኒያ ውስጥ ደጋፊዎቻቸውን ሰብስበው ያነጋገሩ ሲሆን ተነጎዲያ ቅዳሜ ደግሞ ሰሜን ካሮላይና ላይ የዘመቻ ዝግጅት እንደሚኖራቸው ታውቋል። በአሜሪካ ምርጫ 2024 የተመለከቱ ዘገባዎቻችን አሁንም እንደቀጠሉ ናቸው። ቀጣይ ደግሞ የፕሬዚዳንት ባይደን ና ትራምፕ የዲፕሎማሲ አቀራረቦችን በንጽጽር የሚመለከትበት ዘገባ ወደ እናንተ እናደርሳለን። ፕሬዚዳንት ጆ ባይደን በያዝነው ሳምንት የጃፓኑን ጠቅላይ ሚኒስትር ና የፊሊፒንሱን ፕሬዚዳንት በዋይት ሀውስ ተቀብለው አነጋግረዋል። አርባ ሀያል አገሮችና መጠነ ሰፊ ኢኮኖሚ ባቀፈው ኢንዶ ፓስፊክ የተባለው የእስያ ክልል የጸጥታ ጉዳዮች ላይ ያተኮረው ውይይታቸው የተከታተለችው የአሜሪካ ድምጿ ካሮላይ ፐሮሲቲ ያጠናቀረችውን ዘገባ አውላ ከበደ እንደሚከተሉ ያቀርበዋል። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን በዋይት ሀውስ ባደረጉት ልዩ የራት ግብዣ የጃፓኑን ጠቅላይ ሚኒስትር ፉሚዮ ኪሺዳን ሲያስተናግዱ፣ ቀደም ብለው ቀኑን ደግሞ በሁለቱ አገሮች የሁለትዮሽ ግንኙነቶች ላይ ያተኮረ ውይይት አድርገዋል። ከአጋሮቻችን ጋር ዳግም ትከሻ ለትከሻ ተደጋግፈን እንቆማለን፣ ምክንያቱም ጥምረታችን ዋናው አቅማችን ነውና። ባይደን በማግስቱም የፊሊፒንሱም ፕሬዚዳንት ፈርዲናንድ ማርኮስ ጁኒየርን ባካተተው ሥነ ሥርዓት በሦስትዮሽ የጥምረት ጉዳዮች ላይ ወደ አተኩረ ውይይት ወስደውታል። የሳምንቱም ትኩረት ውጥረት የሚታይበት የደቡባዊ ቻይና አካባቢ የደህንነት ጉዳይ ሲሆን የጋራ የአየር መከላከያ የግንኙነት መረብ መመስረታቸውን ይፋ አድርገዋል። ኅብረቱ ቻይና የደቀነችውን ፈተና ለመቋቋም የታለመ ቢሆንም ፕሬዚዳንቱ ግን ያን ከማጉሏት ተቆጥበዋል። ዛሬ የተነጋገርንባቸው ጉዳዮች ትብብራችንን የሚያሻሽሉ መከላከያና ዝግጁነታችንን ብቻ የሚመለከቱ ናቸው። በየትኛውም አንድ አገር ወይም የክልሉ ስጋት ላይ የተነጣጠሩ አይደሉም። ከግጭቶችም ጋር ምንም አይነት ግንኙነት የላቸውም። የባይደን የሦስትዮሽ ጉባኤም ተመሳሳይ አቋም ከሚያራምዱ አገራት ጋር የሚሰራበት የግንኙነት መረብ ላይ ግፊት ለማድረግ ያላቸውን ሐሳብ ያንጸባረቀ ነው። ይህም ከተቀናቃኛቸው ፕሬዚዳንት ዶናልድ ትራምፕ ቅድሚያ ለአሜሪካ የተሰኘ ስትራቴጂና ከውጭ አገር መሪዎች ጋር የሚደረጉ ግለሰባዊ ግንኙነቶችን በሀገራት ስምምነት ላይ ከተመሠረቱ የትብብር ግንኙነቶች በላይ ወደሚያደርግ አሰራር ወስደውታል። ተከታዩም ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2017 የቀድሞውን የጃፓን ጠቅላይ ሚኒስትር ሺንዞ አቤን በዋይት ሐውስ ተቀብለው ባነጋገሩበት ወቅት የተናገሩት ነው። ከጃፓን ጋር በጋራ ጥቅሞች ላይ ያተኮረ በጣም ጥሩ የረዥም ጊዜ ግንኙነት ይኖረናል። ፕሬዚዳንት ትራምፕ ከነዛ በግል መቀራረብ ላይ ከተመሠረቱ ግንኙነቶች በመነሳትም ህንድ፣ አውስትራሊያ፣ ጃፓንና ዩናይትስቴትስ ያሉበትን ኳድ የተባለውን ጥምረት የዲፕሎማሲ ጉባኤ ሐሳብ መልሶ አምጥተዋል። ክሊዮ ፓስካል የዲሞክራሲ ሥነ ሥርዓቶች ተከላካይ በተባለው ተቋም የጥናት ባለሙያ ናቸው። በኢንዶ ፓሲፊክ ጉዳይ እኔ እንደማስበው የባይደን አስተዳደር ይበልጡን የፓሲፊክ ክፍልን በሚመለከተው ላይ ትኩረት ሲያደርግ የሕንድ አቅጣጫን በሚመለከተው ዙሪያ በመጠኑ አነስ ያለ የሕንድ ውቅያኖስን በሚያካልለው እና በተለይም ደግሞ ከሕንድ ጋር ባለው የአጋርነት ግንኙነት ላይም እንዲሁ የሚያደርግ ይመስለኛል። ባይደንም ትራምፕም ቻይናን በሚመለከት ጠንካራ አቋሞችን ይዘው ሲናገሩ ተደምጠዋል። ባይደን በአንድ ወቅት የቻይናውን ፕሬዚዳንት ሺጂንፒንግን አምባገነን ሲሏቸው፣ ትራምፕ በበኩላቸው ቅድሚያ ለአሜሪካ በሚለው ዘመቻቸው የንግድ ግንኙነቶችን በተመለከተ በቻይና ላይ አነጣጥረዋል። ለቻይና አንድ ነገር ልጠቁም እያደመጡኝ ከሆነ ፕሬዚደንት ሺ እርሶና እኔ ወዳጆች ነን። ነገር ግን እሳቸው የእኔን አሰራር ይረዳሉ። እነኛ የግዙፍ መኪና ማምረቻ ፋብሪካዎች አሁን በሜክሲኮ እየገነቡት ያለው የሚሰራሎት ይመስሎት ይሆናል። አሜሪካውያን ላይቀጥሩ እና ተሽከርካሪዎቹን ሊሸጡልን ያስባሉ። ፓስካል ሲያስረዱም የአቀራረብ ወደ ትራምፕ ሁለተኛ ዙር ፕሬዚዳንትነት ዘመንም ሊሸጋገር የሚችል ነው። በተወሰኑ የዩናይትድ ስቴትስ ጥቅሞች ላይ ብቻ ትኩረት ያደረገ የመከላከያ ስትራቴጂ የምናይ ነው የሚመስለኝ። ይሁንና በአንጻሩ ቻይና ባለፉት ጥቂት ዓመታት ውስጥ ካስፋፋቻቸው የመገዳደር አዝማሚያ ለማስወጣት የሚሞክር እንቅስቃሴም ማየታችን የሚቀር አይመስለኝም። ፓስካል እንደሚሉትም ያ ደቡባዊና ምስራቃዊ የቻይና ባህር አካባቢዎች ላይ ወታደራዊ እርምጃ መውሰድን በፓሲፊክ ደሴቶችና በሕንድ ውቅያኖስ አካባቢ ደግሞ በዲፕሎማሲያዊ ዘመቻ መጠመድን ሊያካትት ይችላል። የዩናይትድ ስቴትስ የምርጫ 2024 የተመለከቱ ቅንብሮችን የምናደርስበት የመጨረሻው ዝግጅታችን ላይ ደርሰናል። በአንድ ወቅት ስዊንግ ስቴት የነበረው የኦሃዮ ግዛት በብዛት ወግ አጥባቂ እጩዎች እየደገፈ ነው ይላል የመጨረሻው ዘገባችን። የዩናይትድ ስቴትሱ ኦሃዮ ግዛት እንደ አውሮፓውያን አቆጣጠር ከ1964 እስከ 2016 በተካሄዱ ምርጫዎች አሸናፊውን ፕሬዚዳንት በመምረጥ ለረጅም ጊዜ የአሜሪካን የፖለቲካ አመለካከት አመላካቹ ነው ቆይቷል። የአሜሪካ ዘጋቢ ስኮት ስተርንስ ያደረሰን ዘገባ ግን ኦሃዮ አሁን የበለጠ ወግ አጥባቂ የሆነ በመምጣቱ ፕሬዚዳንት ጆ ባይደን በድጋሚ ለማስመረጥ እና የሕግ መወሰኛ ምክር ቤቱን በበላይነት ለመቆጣጠር ጥረት ለሚያደርገው ዲሞክራት ፓርቲ ፈተና መሆኑን ያሳያል። ስመኝሽ የቆይታ አቅርበዋለች። ላለፉት አስርት ዓመታት የኦሃዮ መራጮች የምርጫ ውድድሩን የሚያሸንፉ ፕሬዝዳንታዊ እጩዎችን ሲደግፉ ቆይተዋል። በአሜሪካ ሰሜናዊ ማዕከላዊ ክፍል የምትገኘው ግዛትም ለፕሬዝዳንት ምርጫ ዘመቻዎች የመጨረሻውን ደውል የምታቃጭል ነበረች። ምክንያቱ ደግሞ አብዛኛውን አሜሪካ የሚወክል ግዛት ስለሆነ ነው ሲሉ በሲንሲናቲ ዩኒቨርሲቲ የፖለቲካ መምህር የሆኑት ዴቪድ ኒቨን ያስረዳሉ። ኦሃዮ ትልቅ የግብርናና የፋብሪካ ምርት መሰረት ያላትና ክልላዊ ኢኮኖሚያዊ ብዙሃነት ያለው ነው። ስለዚህ ኢኮኖሚያዋ በራሱ አጠቃላዩን አሜሪካ ስለሚመስል የምርጫ ውሳኔዋም አሜሪካን ይመስላል። የኦሃዮ መራጮች ባራክ ኦባማን ሁለት ጊዜ ለፕሬዚዳንትነት መርጠዋል። እንደ አውሮፓውያን አቆጣጠር በ2016 ደግሞ ዶናልድ ትራምፕን ደግፈዋል። ነገር ግን እንደ አውሮፓውያን አቆጣጠር በ2020 ትራምፕ በተሸነፉበት ወቅትም ድምጻቸውን ለሳቸው መስጠታቸው ግዛቱ ወደ ወግ አጥባቂ ፖለቲካ እየተቀየረ መምጣቱን አመላካች ነበር ሲሉ የሪፐብሊካን ስትራቴጂስት ቦብ ክሊግ ያስረዳሉ። ሪፐብሊካኖች ኦሃዮ ውስጥ የበላይ ለመሆን የሚያስችላቸው መሰረት ድሮም ነበር፣ ነገር ግን የትራምፕ ነገር የበለጠ ያጠናከረውና ጎልቶ እንዲወጣው ያደረገ ይመስለኛል። የሲንሲናት ዩኒቨርሲቲ መምህሩ ኒቨንም ሀሳቡን ይስማሙበታል። ድምፅ የመስጠቱ ሂደት ኦባማ ስልጣን ላይ ከነበሩበት ጊዜም በበለጠ ሁኔታ በሕዝብ ስብጥር ላይ የተመሰረተ ሆነዋል። አሁን በኦሃዮ የሚታየው የሕዝብ አወቃቀር ደግሞ ወደ ሪፐብሊካን አቅጣጫ ያመዘነ ነው። ከአጠቃላይ ሕዝቡ ሲነጻጸር ብዙዎቹ የተማሩ አይደሉም፣ በእድሜም የገፉ ናቸው። ይህ ሁኔታ ከስድስት ዓመት በፊት ለመጨረሻ ጊዜ ግራ ዘመሙን ዲሞክራት ፓርቲ ወክለው በኦሃዮ ግዛት ለተመረጡት የዩናይትድ ስቴትስ ሴናተር ሽሮድ ብራውን ፈተና ነው። በወቅቱ ምርጫውን ባሸነፉበት ወቅት ይህም ብለው ነበር። ዛሬ የኦሃዮ ታታሪ ወንዶችና ሴቶች ትግላችንን ለተጨማሪ ስድስት ዓመታት እንድንቀጥል ድምፅ ሰጥተዋል። ሁላችሁም ተራማጆች በመሐል አገር በቆራጥነት እንደሚያሸንፉ ለአገሪቱ አሳይታቸዋል። አሁን ሪፐብሊካኖች የዩናይትድ ስቴትስ ሕግ መወሰኛ ምክር ቤቱን በብልጫ ለመቆጣጠር ጥረት እያደረጉ ባሉበት ወቅት ብራውን ከነጋዴው በርኒ ሞሬኖ ጋር ነው የሚፎካከሩት። ሞሬኖ ደግሞ ለደጋፊዎቻቸው ባደረጉት ንግግር ከዶናልድ ትራምፕ ያገኙትን ድጋፍ እንደ ክብር እንደሚቆጥሩት ተናግረዋል። ኢ ዎንደር ወደ ሼሮድ ብራውን ያገኙትን ዘጠና ዘጠኝ ከመቶ ድምፅ ብልጫ በክብር ከጆ ባይደን ጋር ይጋሩት ይሆን ብዬ አስባለሁ። ለዲሞክራቶች ትንሽ ተስፋ የሚሰጣቸው ባለፈው ዓመት ሪፐብሊካኖች ጽንስ ማቋረጥን ለማስቀረት ያደረጉትን ግፊት የኦሃዮ መራጮች አጥብቀው መቃወማቸው ነው። የስነ ተዋልዶ መብቶች ተሟጋች የሆኑት ቬሮኒካ ኢንግሃም ውጤቱ የኦሃዮ መራጮች ከፖለቲካ ፓርቲያቸው ውጪም ሊመርጡ እንደሚችሉ ያሳየ ነው ይላሉ። አሜሪካኖች ጽንስ የማቋረጥ መብቶችን ይደግፋሉ። እነዚህን መብቶች ለመጠበቅ ደግሞ ድምጻቸውን ይሰጣሉ። ትላንት ማታ መራጮች ጉዳዩ የፓርቲ ጉዳይ አለመሆኑን በግልጽ አሳይተዋል። የተለያየ አመለካከት ያላቸው የኦሃዮ ነዋሪዎች መንግስት በግል የጤና ሁኔታቸው ዙሪያ በሚወስኑት ውሳኔ ጣልቃ እንዲገባባቸው አይፈልጉም። ሆኖም የኦሃዮ ሪፐብሊካኖች በጽንስ ማቋረጥ ዙሪያ መሸነፋቸው በፕሬዝዳንት ምርጫው ተመሳሳይ ውጤት ያስገኛል ማለት ላይሆን ይችላል core ዋና ዋና ማህበራዊ እሴቶች ለምርጫ በሚቀርቡበት ጊዜ የኦሃዮ ነዋሪዎች ግንባር ቀደም እና ከመካከለኛው እስከ ግራ ዘመም ናቸው። ልክ እንደ ወግ አጥባቂዎቹ አክራሪ አይደሉም። ነገር ግን እጩዎች ለምርጫ ሲቀርቡ፣ ግን በታማኝነት ሪፐብሊካኖችን ይመርጣሉ። የፖለቲካ ተለዋዋጭነት አንዱ ገጽታ ነው። በዚህ ዓመት ለሚደረገው ፕሬዝዳንታዊ ምርጫ እየተካሄደ ባለው ፉክክር የህዝብ አስተያየቶችን የሚያሰባስበው ሪል ክሊር የተሰኘ ተቋም መረጃ አማካይ ውጤት እንደሚያሳየው በኦሃዮ ትራምፕ ከባይደን የ10 ነጥብ ብልጫ አላቸው። በስኮት ስተርንስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ የሐሙስ ሚያዝያ 10 2016 ዓ.ም ቅንብራችን ነው። ቀደም ሲል የ2024 የዩናይት ስቴትስ ምርጫ የተመለከቱ ዘገባዎች ነበር ወደ እናንተ ስናደርስ የነበረው። አሁን ደግሞ ወደ ሳምንታዊ የቴክኖሎጂ ዘገባችን እናልፋለን። የዛሬ ቴክኖሎጂ ዘገባችን ክላውድ ሳተ ጎሞራ በፍጥነት ቀድሞ ለመተንበይ እያገዘ መሆኑን የሚገልጽ ነው። የእሳተ ገሞራዎች ፍንዳታ ቀድሞ የሚተነብይበትን ጊዜ ለማሻሻል በአሜሪካ አላስካ ክፍለ ግዛት የሚገኙ የሳይንስ ባለሙያዎች ክላውድ የተሰኘውን መረጃ ማከማቻና ማጋሪያ በመጠቀም አዲስ ቴክኖሎጂ በዘመናዊ መልኩ በመበልጸቅ ላይ ናቸው። ፊልድር ኪንግ የላከውን ዘገባ እንግዶ ወልዴ እንደሚከተሉ ያቀርበዋል። በአላስካ ለረጅም ጊዜ አንቀላፍቶ የነበረ እሳተ ገሞራ ባለፈው ዓመት የመንቀሳቀስ ምልክት ሲያሳይ የመስኩ ባለሙያዎች አዲስ ቴክኖሎጂን በመጠቀም በርካታ መረጃዎችን በፍጥነት ለመተንተን ችለዋል። የአላስካ ዩኒቨርሲቲው ራኒ ግራንፐንቲን የቡድኑ አባል ናቸው። ምን እየሆነ እንዳለ ማንም አያውቅም ነበር። በሁለት ቀናት ውስጥ የስምንት ዓመታት መረጃን መተንተን ችለናል። ይህ ከዚህ ቀደም ሳምንታትን ወይም ወራትን ይወስድ ነበር። አብዛኞቹ የእሳተ ገሞራ ጥናቶች ሳተላይትን በመጠቀም በእሳተ ገሞራው አካባቢ የሚገኘውን መሬት እንቅስቃሴ ይከታተላሉ። ከዛም መረጃው ወደ ቋት ይገባና ከቋቱ እየተወሰደ ወይም ዳውንሎድ እየተደረገ ይተነተናል። መረጃው እጅግ ብዛት ስላለው ከቋቱ እየወሰዱ መተንተኑ ጊዜ ሊወስድ ይችላል። አዲሱ ዘዴ እሳተ ገሞራን የሚከታተሉ ባለሙያዎች መረጃውን ክላውድ ላይ በማደራጀትና በመተንተን ጊዜን መቆጠብና ፍንዳታው የሚከሰቱበትን ጊዜ በፍጥነት ለመወሰን ይረዳል። ይህ ዘዴ በተለይም ለአላስካ ጠቃሚ እንደሆነ የከርሰ ምድር ባለሙያው ማክስ ኤንደርስ ይናገራሉ። በዚህ ቴክኖሎጂ መስክ በብዙ መልኩ እየመራን ነው። መከታተል ያለብን በርካታ የእሳተ ገሞራዎች አሉም። ሰዎች ከመላው ዓለም የእሳተ ገሞራ ጥናት ለማድረግ ወደ አላስካ ይመጣሉ። ምክንያቱም በመፈንዳት ላይ ያሉ በርካታ እሳተ ገሞራዎች አሉም። ክላውድን በመጠቀም የሚደረግ የእሳተ ገሞራ መረጃ ትንተና ሰዎችን ከአደጋ እንደሚጠብቅ ሌላው የከርሰ ምድር ባለሙያ ማይክል ፖላንድ ያክላሉ። ይህ ልክ እንደ ዓለም አቀፍ የመቆጣጠሪያ ጣቢያ ሊያገለግል ይችላል። የተተነተኑ መረጃዎችን በወቅቱ በማሰራጨት ሁሉም አካላት እኩል መረጃ እንዲያገኙ ያስችላል። ይህ አዲስ ዘዴ በአላስካ የእሳተ ገሞራ መከታተያ ጣቢያ ያሉ ባለሙያዎች የመፈንዳት ምልክት አሳይቶ የነበረውና በማውንት ኤጅኩምብ የነበረ እሳተ ገሞራ ለጊዜው አሳሳቢ ስጋት እንዳልደቀነ ድምዳሜ ላይ እንዲደርሱ አስችሏል። ነገር ግን እንቅስቃሴውን ለመከታተልና ከምድር ስር ስላለው ሁኔታ መረጃ እንዲያቀብላቸው በተራራው ላይ መሳሪያ ተክለዋል። አድማጮቻችንና ተመልካቾቻችን ስትከታተሉት የቆያችሁት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ዝግጅታችን ነው። ፕሮግራሞቻችን አጠናቀናል ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እንደ አውሮፓ አቆጣጠር ሚያዝያ 15 በሱዳን ጦር ኃይሎችና በፈጥኖ ደራሹ ጦር ደጋፊ ኃይሎች መካከል የተደረገውን ደም አፋሳሽ የስልጣን ሽኩቻ ተከትሎ በሱዳን የእርስ በርስ ጦርነት ከተጀመረ አንደኛ ዓመቱን ይይዛል፣ ይላል የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር። የተባበሩት መንግስታት ድርጅት እንደገለጸው እንደ አውሮፓ አቆጣጠር ከጥር 21 ጀምሮ ከ13ሺ እስከ 15ሺ ሰዎች ተገድለዋል። ሌሎች 3 ሰዎች ቆስለዋል። በተባበሩት መንግስታት የዩናይትድ ስቴትስ ቋሚ ተወካይ ሊንዳ ቶማስ ግሪንፊልድ ቀውሱ ከተጀመረ አንድ ዓመት ሊሞላው ነው። በሱዳን ያለው ሁኔታ አሁንም አስከፊና እጅግ እየተባባሰ ነው ይላሉ። አስራ ስምንት ሚሊዮን የሚሆኑ ሱዳናውያን ለከፋ የምግብ ዋስትና ጦት ተዳርገዋል። ሕፃናት እየተራቡ እየመነመኑና እየሞቱ ነው። ከመኖሪያ ቤታቸውና ከማህበረሰባቸው ርቀው በሚሊዮኖች የሚቆጠሩ ስደተኞች በተጨናነቁ ካምፖች ውስጥ እየተማጸኑ ነው። የንጹህ ውሃ እጥረት በጣም አለ። ኩፍኝ፣ ኮሌራና ሌሎችም ይከላከሏቸው ዘንድ ይቻሉ የነበሩ በሽታዎች እየተስፋፉ ነው። በሱዳን ዳርፉር ያሉ ሰዎች እንቅልፋቸው የሚቀሰቀሱት በጸሎት ደውል ሳይሆን በጥይትና በከባድ መሳሪያ ድምጾች የድረሱልን ጩኸት ጥሪዎችን እየሰሙ ነው። የዩናይትድ ስቴትስ የሱዳን ልዩ መልእክተኛ ቶም ፐሪየሎ በሚቀጥሉት ሳምንታት በጣም ተጋላጭ ለሆኑት ብዙዎቹ ሁኔታው ሊባባስ በሚችልበት ቀውስ ውስጥ ነን ይላሉ። This is a time for peace. This is a time for coming together. የሱዳን ህዝብ እንደ አውሮፓን አቆጣጠር በ2019 ድፍረት በተሞላበት ሁኔታ የሚያስፈልገውን ያን ውብ የዲሞክራሲ ተስፋ ለመገንባት አምኖበት ወደ ጀመረው አንድነትና መሰባሰብ የሚመጣበት ጊዜ አሁን ነው። ያ ለወደፊቱ ተስፋቸው የሚፈልጉትና የሚገባቸውም ነው። ልዩ መልእክተኛው ፐሪየሎ የሱዳን ህዝብ በጣም አንድነት ያለው ነው። ይህ ጦርነት እንዲያበቃ ይፈልጋል። የዲሞክራሲያዊት ሱዳን ዋና ተቋማትን መገንባት ይፈልጋሉ ይላሉ። በትዊተርም ሆነ በሌሎች ቦታዎች ላይ መከፋፈል ሊኖር ቢችልም መሠረታዊ የሆኑ ዋና ዋና ጉዳዮች ሲነሱ ግን ተመሳሳይ ናቸው። ለአፋጣኝ ሰላም ያላቸው ፍላጎት፣ ለሙሉ ሰብአዊ ተደራሽነት፣ ወደ ሕገ መንግሥታዊ ሽግግር መመለስና እንደ አውሮፓውያን አቆጣጠር በ2019 እንደነበረው የሱዳንን ሕዝብ አንድ ለማድረግና ለማነሳሳት እንዲሁም አንድ የተጠናከረ እና የተዋሃደ መደበኛ ወታደራዊ ተቋም እንዲኖር ባለው ጉዳይ ላይ ይስማማሉ። እነዚህ በርካታ አለመረጋጋት የሚፈጥሩ ጉዳዮች ባሉበት በዚህ ወቅት የሱዳንን ሕዝብ በትልቁ የሚያግባቡና በአካባቢው መረጋጋትን ለማምጣት የሚረዱ ጉዳዮች ናቸው ሲሉ ልዩ መልእክተኛው ፐሬሎ መናገራቸውን ርዕስ አንቀጹ ጠቅሷል። በመጨረሻም የሱዳንን ህዝብ ድምፅና አንድነት ከፍ ለማድረግ በመርዳት የሰላም ጥረቱን የሚያደናቅፉ ተዋናዮች የሚከተሏቸውን መዘዝ ከማሳየት ባለፈ ወደፊት ለሚደረገው ጉዞ ብርሃንን ለመፍጠር የሚረዳ ይመስለኛል ሲሉ ፐሬሎ መናገራቸውን በመጥቀስ ርዕሰ አንቀጹ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮቻችንና ተመልካቾቻችን የዛሬ ምሽት ዝግጅቶቻችን እነዚህ ይመስሉ ነበር። አብራችሁ ስለነበራችሁ አመሰግናለሁ። አስማማዬ ነው ምሽቱ እያስተናገድኳችሁ ከእናንተ ጋር አብሬያችሁ አመሻውኝ። መልካም ምሽት ይሆንላችሁ። ቀጥሎ የሚሰማው ርሳንክ